የካሳቫ ሌላ መጠሪያ ስሙ ቦዬ ይባላል። ካሳቫ የስራ ስር ውጤት ሲሆን አበቃቀሉ እንደ ቡና እንጨት ረጃጅም ዘንጎች ያሉት ነው። ካሳቫ በምዕራብ አፍሪቃ ሀገሮች የተስፋፋ እጅግ ተወዳጅ ምግብ ነው። መሰረቱ ታዲያ ደቡብ አሜሪካ ይሁን እንጂ ኢትዮጵያ ውስጥ መጀመሪያ የገባው ዋዱ በሚል ምህጻር ይታወቅ በነበረው የወላይታ የልማት መርሃ ግብር ከናይጄሪያ እንደሆነ ይነገራል። ካሳቫ በደቡብ ኢትዮጵያ በተለይም በወላይታ በጎፋና አርባ ምንጭ አካባቢ በጣሙን ይታወቃል። በኢሉባቦር ወለጋ፣ ጋምቤላና ጅማ አካባቢዎችም በብዛት ይገኛል። በአሁኑ ጊዜ ካሳቫን በሰሜን የኢትዮጵያ አካባቢዎች ለማስለመድ ጥረት እየተደረገ እንደሆነ ታውቋል። ግርማይ ገብሩ በትግራይና በአማራ ክልሎች ካሳቫን እያባዙና ና እያስተዋወቁ የሚገኙትን አቶ ኪሮስ ዳኛውን አነጋግሮ የሚከተለው ልኮልናል። አድማጮቻችን እንግዲህ ስለ ካዛባ ተክል ጥቅምና በኢትዮጵያ ውስጥ በተለይ ደግሞ በሰሜኑ ክፍል ህብረተሰቡ እንዴት ማወቅ እንዳለበት በተግባር እየተጠቆሙበት ያሉት አቶ ኪሮስ ዳኘው ይባላሉ። አቶ ኪሮስ ዳኘው፣ እስኪ ትንሽ ስለ ካዛባ ጥቅሙ እርሶም ተጠቃሚም ስለሆኑ ህብረተሰቡንም እንዲጠቀምበት እያስተማሩ ስላሉ ስለዚህ እስኪ ንገሩኝ። ካዛባ ቀመስኩስ በአጋጣሚ ነው። እንደዚህ መስል እህል አለ ብዬ አላምንም፣ ይኖራል ብየውን ግምት አልነበረኝም። ቆቦ እርሻ አለን። እዚያ ሲያይ ጉሎ ዘይት የሚመስል ዛፍ አገኘሁና ያምራል። እንዴት ይሄ ጉሎ ዘይት ለምን ተከልከው? ስለው ልጄ ይሄ እኮ ካሳባ የሚባል ነው ሲላል፣ ለምን ይሆናል ይበላል? ምኑ ሱሩ ይበላል። በላ ክል ብዬ ላከልኝ። እጹብ ልዩ እህል ሁነ ተገኘ። እኔ አሁን ተመጋቢ ነኝ። ለሁሉ ሰው የመጣ ሰው አበላቸዋለህ፣ ይወዱታል። እንደገና ከሶስት አምስት ወር በፊት ምንድን አዳራሽ አንድ ኤግዚቢሽን ነበር፣ ሆርቲካልቸር ያዘጋጀው ነው አዲስ አበባ አዲስ አበባ እዚ ሂጅ ልቆቱ እንጌራ፣ ቂጣ፣ አምባሻ፣ ዳቦ፣ ቆሎ ይሁን ለቀረቡትና ሚኒስትሮች መጡ ሲያዩት ወደ እኔ በቀጥታ ያመጡት መጡት ነገር ኳቸው በኢትዮጵያ አብዛኛው በሲሜን አምሳ አንድ አምሳ አምስት ስልሳ አራት ስልሳ አምስት ሰባ አምስት የደረሰው ተጠያቂ ማነው ነው ያልኳቸው። ይሄን ነገር ብናቅንሮ እኔ ራሴ ተጠያቂ ነው ያለማወቂ ነው ይሄ እያለ ሰው መሞት የለበትም። ሰው መራብ የለበትም። በምንም ነገር ሶስት ጊዜ ሰው መብላት አለበት። ራሴ አንድ ዓመት ከሁለት ወር ተመግቢዋለሁ ሳላቋረጥ እድሜ ሰማንያ አምስት ነው። እስካሁንም እየበላሁት ነው። ዛሬም ቁርስ የበላሁት የእሱ ጎንፎ ነው። ጎንፎ በልቻ አላውቅም። ብዙ ጊዜ ለሰላሳ ምናምን አመት በኋላ ነው የበላሁት። የካዛባ ዱቄት ከተለያዩ ሌሎች የዱቄት አይነቶች ጋር እየተደባለቀ ነው የሚዘጋጀው። ከሁሉ ነው የሚደባለቀው። መጀመሪያ ከገብስ ነበር የጀመርኩት ቆንጆ ነው። ከዚያ ከስንዴም ጨመርሁ። ግን በቆለለ ሁል ጊዜ ከበቆሎ ከጤፍ ጋር ቀላቅሎ 3 30 ኪሎ ወይም አርባ ኪሎ አድርገን ተፈጭቶ ነው የሚመጣው አንድ ላይ የሚፈጭ ይችላል። አንዳንድ ጊዜም ግንዱ ይልክልኛል። ለምን ቁጭት አለብኝ? እንዴት ይህን ያለ ድሃ እንሆናለን? እኔ መንግስት ካገዘ እስከ ሶስት አመት ድረስ ሁለት ሺ ስምንት እና ሁለት ሺ ዘጠኝ ማንም ኢትዮጵያዊ ተጠቃሚ ይሆናል፣ በእኔ ኃላፊነት መንግስት ግን ድጋፍ ማድረግ አለበት። እና እንደኔ አማሻሽ ላይ እንዳትቆጩ። አማሻሽ ላይ የተነሳ ሰው የትም አይደርስም መሽቶ እና ካሳባ አይበላም ብለው ተከራከሪ ብዙ ምሁራን ጥቅም የለውም ምናምን አ አጋጣሚ ደቡብ አፍሪካ ኳስ ጨዋታ ነበር። የኢትዮጵያ ጤፍ በልተው የናይጄሪያ ደግሞ ካሳባ በልተው ኳስ ላይ የተጫወቱ በእስትንፋሳቸውን የሚወድቅ ይኸኛ አልኩ ልክ እንዳለው አልቻሉም። ምክንያቱ አባላላችን ከላሻሻል አነራራችን ከላሻሻል ለውጥ ይመጣ ብለን መድከሙ ትግብር የለውም። ካሳባ፣ ሙዝ፣ አቮካዶ፣ ሙሪንጋ የሁሉ ምግባችን ነው። ያውም አሁን ለውጭ ጥያቄ አለ። ሙሪንጋ በጣም በጣም እና ዋናው አላማችን እንዴት አድርገን ነው መስራት ያለብን? አሁን እኔ የሚጸድቅ ዛፍ አንድ ሞቶ ሺ ተክላለሁ። በእርሻ ውስጥ የቆረጥኩትን ለመተካት ነው። ሌላ አማርኛ ያለው ወይም እንድሾማለም ወይም እንድሸለማለም ጥሩ ሰርቼ ጥሩ ሰርተሃል ይሄን ትቶ ሂዶ አርኪሮ እስከተባለ በቂ ነው። እና እዚህ ላይ አሁን የቆም ነው። አጠገባችን ካሳባ አለ፣ ሙሪንጋ አለ። እና በየግቢያችን በየእርሻችን፣ ዋናው ዋናው አሁን 14 የስኳር ፋብሪካ አሉ እዚህ ላይ ቢያንስ ቢሆን አስር ሺህ ቦታ ሄክታር ቢተውለት ካዛባ ያ ከተተከለ በሁለት ዓመት ይደርሳል። በጥሩ ሁኔታ ከሆነ አንድ ሺ ኩንታል በሄክታር ይገኛል። ስንዴ ወደ ውጭ እንልከዋለን። ጤፉም ወደ ውጭ ፈላጊ አለን። ከተረፈን ግን ጓዳችን እንዲሞላ በዘመናዊ ታረስ። ካዛባ አዋጭነቱ እንዴት ነው? ገበሬው ቢተክለው የተለየ እንክብካቤ የሚጠይቅ ነው? አድካሚ ነው? እንዴት ነው እንዴት አገኙት? እኔ ምንም ነገር አድካሚ የለውም። አድካሚ ጤፍ ነው። ካሳባ ምንም ነገር አድካሚ አይደለም። ደህና ቦታ ቆፍረት ተክለዋለህ። ከዚያ በኋላ መጠነኛ ውሃ እንኳን ይችላል። ከማንም እህል የተሻለ ድርቅ ይቋቋማል። እዚያ ላይ ደግሞ ሁለት ዓመት ይቀመጣል። እርስዎ ባሉበት አካባቢ የአካባቢው ሰዎች እንዲያውቁትና እንዲለምዱት ያደረጉበት እንቅስቃሴ አለ? በጣም በጣም ብዙ። ምክንያቱም አንድ በረንዳያ ላይ ተክያለ ቀጠሎ ያሳዋል። ሁለተኛ ደግሞ አዋዘ ተዘጋጃለ። ለዚህ ተብሎ ሰው ሲመጣ አዋዘ እያደረግን ያስቀመሳቸዋለን። ለምሳሌው ለመቀሌ ከተማ አስተዳደር ወስጀላቸዋለሁ። የትግራይ ክልል ፕሬዚደንትም መጽሐፉ ያስተተመውና እሱም ወስጀላቸዋለሁ። እንጀራው ወስጃለሁ፣ ለሁሉ የመጣው ሰው እሞክራለሁ። አሁንም ማንም ከየት ይምጣ መቀሌ ሲያልፍ ወደ እኔ ጎራ ካለ ኪዋ ኃላፊነቱ የተወሰነ ግል ማህበር ወይም ሚንኮብለ ከመጣ ቆምሰ ሊሄድ ይችላል። ሁለት ሶስት ምሁራን በራሴ ኪሰራ ከአዲስ አበባ ዩኒቨርሲቲ ሶስት ብቻ ከዚህ በላይ አልችልም። ራሴ ትራንስፖርት ከፍለ አመጣቸዋለሁ። ድርጅት ያጫታቸው እንድታውቁት ለምን ወጣቱ ቁጭ ብለ ለሙላው ወደ ጫት ወደ ስካር ምናምን ነው። እርሶም የ85 አመት አዛውንት እንደመሆነት መጠን ካዛባ ደግሞ በኃይል ሰጭነቱ ስለሚታወቅ በእርሶ ላይ የታየ ለውጥ አለ? ሙሪንጋ እጠቀማለሁ፣ ካሳባ እጠቀማለሁ፣ ፋሽኑ ፍሩ እጠቀማለሁ። ሁለቱ አንድ ላይ ተለያይተው አያውቁም፣ ሙሪንጋና ካሳባ። የዛሬ አምስት አመት ምርኩስ እጄ ነበር፣ ዱላ ነበር። አሁን ምርኩስ የለም። ምንም ነገር በሽታ ያለኝ ምንም ነገር ድንብዛት የለም። ጸጉራ ማንም ነገር በሽታ ያለኝ ጤነኛ ነ ይህ ከማልመጣ ከማጋገብ ነው። ህብረተሰቡን በደንብ እንዳያውቀው ባላቸው ማሳ ላይ እየተከሉት ወይም ደግሞ እያባዙት የሚገኙት ተክል አለ። አሁን ካዛባን እያባዙት ነው ያሉት። ካዛባ አሁን እያባዛ ነው እርሻ ውስጥ ቆቦ። ከስምንት ወር በኋላ መንግስትም የተወሰነ ሊያገኝ ይችላል። ከአንድ አመት በኋላ መንግስት እስከ መቶ ሁለት መቶ ሺህ ልን ማቅረብ እንችላለን ከሱ በላይም ሊሆን ይችላል። ከአስር ወር በኋላ ደግሞ በአዲስ አበባ፣ በባህር ዳር፣ በመቀሌ መመገቢያ ቦታ ከፍታለሁ። የተወሰነ መመገቢያ ሰው የሚቀምስበት። ተክለህ ማቅረብ ነው። ሰርተህ ማቅረብ ነው። ማቅመስ ነው። በተግባር ነው። በየገበያው መገኘት አለበት። ተፈጭቶ፣ ተደባልቆ ከጤፍ ጋራ እና ውጪ ያላችሁም ውስጥ ያላችሁም ተባብራችሁ እችን አገር በቀላሉ ካሳባ ካስተዋወቅ ነው ጤፋችን ብር ያወጣ ዶላር ያመጣል። ስንዲያችን ዶላር ያመጣል። እህል ይትረፈረፋል። ሁሉ ይበላል። መስራት ነው። ሊያ ትርጉም የለውም። በኢትዮጵያ ውስጥ እርስዎ አቶ ኪሮስ ዳኘው እንደሚያውቁት አማራጭ የሆነ የአመጋገብ ዘዴዎችን በመከተሉ ላይ በቀላሉ የሚቀበል ማህበረሰብ አይደለም ያለን እና ይህንን ማህበረሰብ የተለያዩ አማራጭ የአመጋገብ ዘዴዎችን በማቅረብ በማሳየት አስተምሮ ይህንን ማህበረሰብ ለመቀየር ብዙ ትግል የሚጠይቅ ይመስለኛል። እና አሁን መንግስት ወይም የሚመለከታቸው አካላት ምን ማድረግ አለባቸው ነው የሚሉት? መጀመሪያ ምሁራን፣ አብዛኛው በእርሻ አካባቢ ያሉ ሰዎች በየቤታቸው አባላል መለወጡ ይህንን ካልለወጥ ምግቡ አይበቃንም። ምግባችንም መስተካከል አለብን። ውሀ ተገኘ ተብለው ዝም ብሎ ሲፈስ ከዋለ ውሃ የማያልቅ ሀብት አይደለም። መንግስት እርምጃ መውሰድ አለበት። በየስኳር ፋብሪካው አስር አስር ሺህ ሄክታር ለካሳባ መድብ። አባላላችን ካላሻሻልን ጤፍ ካልሆነ ድርቅ ላለ እሞታለሁ ካልነ ጤፍ ባለ ብሩ ብቻ ይዘውት ቁጭ እንዲና ሌላ እንዲያልቅ ነው የሚፈልገው። እኛ ያለንበት ዘንድሮ ሲሜን ኢትዮጵያ ዝቅተኛ ዝናብ ነው ያለው እና በጣም አደራ ለሚላቸው ባላችሁበት ስለ አገራችሁ ዘምሩ ድህነት እናጥፋው እቺ የምንወዳት ባንዲራችን አሁን እንደምንረዳው ደግሞ እሷ ረጅም እንድትሆን ከጣርነ ቀላል ነው ስል አመሰግናለን አቶ ኪሮስ ዳኘው በጣም ነው የማመሰግነው ት እኔም ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው